ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። አንድ ሰው አውስትራሊያ ውስጥ ሆኖ የቪዛ መመልከቻ ሲያቀርብ ማመልከቻው ውሳኔ እስኪያገኝ ድረስ አገሪቱ ውስጥ ሕጋዊ ሆኖ እንዲቆይ የመሸጋገሪያ ቪዛ ይሰጠዋል። የመሸጋገሪያ ቪዛ አይነቶች ዘርፈ ብዙ ናቸው። አሰጣጣቸውም እንዳበልካቹ ሁኔታ ይወሰናል። ባለፈው ወርሃ ማርች 2021 አውስትራሊያ ውስጥ የመሸጋገሪያ ቪዛ የያዙ ሰዎች ቁጥር ከ350 ሺህ በላይ በመሆኑ ታይቶ የማይታወቅ ሪኮርድ መጠን ተመዝግቦበታል። የአለን ሪጋስ የሕግ ባለሙያ ድርጅት ተጠሪ ሪገስ ሬገስ ስለ መሻገሪያ ቪዛ ሲናገሩ የመሻገሪያ ቪዛ አንድ የቪዛ መልካች አዲስ ቪዛ እስከሚያገኝ ድረስ በጊዜያዊ መቆያነት የሚሰጥ የቪዛ አይነት እንደሆነ ይገልጣሉ። አያይዘውም ሁለት አይነት የቪዛ አይነቶች አሉ። አንደኛው የጉብኝት፣ የሽርሽርና ስራ የመሳሰሉ ቋሚ ቪዛን የሚያካትተው መደበ አንደኛ የቪዛ አይነት ሲሆን ሌላኛው የመሻገሪያ ወይም ብሪጂንግ ቪዛ ነው። ቃሉ እንደሚያመለክተው ከአንዱ መደበኛ ቪዛ ወደ ሌላኛው ቪዛ መሻገሪያ ነው። የመሻገሪያ ቪዛ ማግኘት ማለት ውጤት ሳይሆን ሂደት ነው። ውጤቱ የሚሆነው አውስትራሊያ ውስጥ ሕጋዊ በሆነ መንገድ መቆየት ወይም አውስትራሊያን ለቆ ለመውጣት የሚያስችል ቪዛ ማግኘት ነው ብለዋል። አቶ ሪጋስ ስለ ተለያዩ የመሻገሪያ ቪዛ አይነቶች ሲያስረዱም የመሻገራ ቪዛ የሚሰጠው ዜጋ ላልሆኑና ህጋዊ መደበኛ ቪዛ ላላቸው ነው። የጉብኝት ቪዛ ኖሮት የተማሪ ቪዛ ለማግኘት ካመለከቱ የሚሰጡት የቪዛ አይነት የመሻገራ ቪዛ ኤ ይሆናል። የመሻገራ ቪዛ ኤ ጠቀሜታው ምንድን ነው? ከአውስትራሊያ ወጥቶ ለመመለስ የሚያስችለውን የመሻገራ ቪዛ ቢ እንዲያገኙ ያስችሎታል። ሌላው የፖኬት የህግ ኢሚግሬሽን ጠበቃ የሆኑት ራቢ ቫስዋንት ስለ ሌላኛው የመሻገራ ቪዛ ሲ እንደምን መደበኛና የመሻገራ ቪዛው ውሳኔ እስኪያገኝ ድረስ እንደሚጠቅሞ ሲያስረዱ፣ የመሻገራ ቪዛ ሲ መደበኛ ቪዛ ሳይኖሮት አውስትራሊያ ውስጥ ሆነው የቪዛ ማመልከቻ የሚጠይቁበት ሂደት ነው። ለምሳሌ ያህል የመሻገራ ቪዛ ኤ ይዘው ሳለ የሥራ ስፖንሰር ቪዛ ለማግኘት ወስነው ያመለክታሉ። በዚያ ወቅት የሚሰጠው ቪዛ የመሻገራ ቪዛ ኤ ሳይሆን የመሻገራ ቪዛ ሲ ይሆናል ብለዋል። በማያያዝም የመሻገራ ቪዛ ሲ ከሥራ መብቶች ጋር የተያያዘ እንዳልሆነ የማመልከቻው ሂደት እልባት እስካገኝ ድረስም ለመሻገራ ቪዛ ቢ ማመልከትና ከአውስትሬልያ ውጭ ለመጓዝ እንደማይችሉም ይገልጣሉ። ሌላው የመሻገራ ቪዛ አይነት የመሻገራ ቪዛ ኢ ሲሆን አውስትሬልያ ለቀው እስከሄዱ ድረስ ሕጋዊ ሆነው እንዲቆዩ የሚያስችሎት የቪዛ አይነት ነው። አቶ ቫስዋኒ ስለ መሻገራ ቪዛ ኢ ሲያስረዱ፣ የመሻገራ ቪዛ ኢ የመሻገራ ቪዛዎ ቀነ ገደብ ሲያልፍ ወይም የመሻገራ ቪዛዎ ተሰርዞ ዜጋ ያልሆነ ኢህጋዊ ግለሰብ ከመሆኑ ጋር የተያዘ ነው። ይህንንም ተከትሎ ወደ እገታ ማዕከል ከመግባት ወይም ከአገር ተባሮ ለመውጣት እንዳይደረጉ ራሱን ለመታደግ የሚያመለክቱበት የቪዛ አይነት የመሻገሪያ ቪዛ ይሆናል ብለዋል። ይህም የመደበኛ ቪዛ አይነት ከሆኑት ውስጥ የፍቅረኛ፣ የጥበቃ ወይም የሕክምና ቪዛ መመልከቻ ማስገባት በሚሹበት ወቅት ጉዳዩ ታይቶ ይሁን ታያስካገኝ ድረስ የመሻገራ ቪዛ ኢ በማግኘት አውስትሬልያ ውስጥ እንዲቆዩ ያስችሎታልም ይላሉ። ሆኖም የመሻገራ ቪዛ ኢ የስራ መብቶችን ላያካትት ይችላል። ይሁንና የመሻገራ ቪዛ ያለው ዜጋ ያልሆነ ግለሰብ ስራ ለመስራት ግድ የሚሰኝባቸው ቸውን የገንዘብ ችግር የመሳሰሉ ምክንያቶችን በማንሳት ውሳኔ ሰጪዎችን ማሳመን ከቻለ በውሳኔ ሰጪ ሚኒስትር አማካኝነት ቪዛው የስራ መብትን እንዲያካትት ይሁንታን ማግኘት ይችላል። ቶሪጋስ የመሻገሪያ ቪዛ አይነት የመቆያ ጊዜያቸው እንደግለሰቡ ሁኔታ የተለያየ እንደሆነ በማመልከት ለሌላ ቪዛ አመልክተው ውሳኔ እስኪያገኙ ድረስ የመቆያ ጊዜው 35 ቀናት እንደሆነ ይገልጣሉ። መመልከቻው ስኬታማ ሳይሆን ከቀረ በ35 ቀናት ውስጥ አውስትራሊያን ለቀው ለመውጣት ግድ ይሰኛሉ። ይሁንና በውሳኔው ሳይስማሙ ቀርተው ውሳኔው እንዲከለስ አቤት ካሉ ሌላ ተጨማሪ 35 ቀናት ይኖሮታል። ሌላኛው የመሻገራ ቪዛ አይነት የመሻገራ ቪዛ ዲ ሲሆን ይህም መደበኛ ቪዛ ለማግኘት አመልክተው በወቅቱ ቃለምልልስ ለማድረግ ኃላፊነት ያለው መኮንን ሳይገኝ ከቀረና የተሞላው የቪዛ ማመልከቻ ፎርም ስህተት ካለበት ያንን ለማስተካከል የአምስት የስራ ቀናት መቆያ እንዲያገኙ የሚያስችል ነው። ምናልባትም የመሻገራ ቪዛ ሲ ለማግኘት ያስችሎትም ይሆናል። ሌላኛው የቪዛ አይነት የመሻገሪያ ቪዛ አር ሲሆን ይህም በኢሚግሬሽን ማዕከል ውስጥ ታግተው ላሉና ከአውስትሬሊያ እንዲወጡ ለማድረግ ሁኔታው በማይፈቅድበት ሁኔታ ውስጥ ላሉ ግለሰቦች የሚሰጥ የመቆያ ቪዛ ነው። ይህም ከእገታ ማዕከል እንዲወጡና ከሀገር መባረራቸው ሁኔታ እንዲዘገይ ያስችላል። ሌላው የቪዛ አይነት የመሻገራ ቪዛ ኤፍ ሲሆን ይህ ህጋዊ ባልሆነ መንገድ ድንበር ጥሰው እንዲገቡ የተደረጉ ሰለባዎች ወይም መደበኛ ቪዛ ሳይኖራቸው በባርነት ለቆዩ ሰለባዎች የሚሰጥ ነው። ይሁንና ይህን አይነት ቪዛ የማግኘቱ እድል በጣሙን የመነመነ ነው። በተወሰነ መልኩ የመሻገራ ቪዛ ለመጠየቅ በቀጥታ ለሀገር ውስጥ ጉዳዮች ማመልከት የሚቻል ሲሆን፣ ሆኖም ከሂደቱ ውስብስብነት የተነሳና በተለይም የቪዛ መቆያ ቀነገደብ ያለፈ ከሆነ ህጋዊ ምክር መጠየቁ ይመከራል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክን ይጎብኙ።